ስፖርት ኢትዮጵያ በዓለም አትሌቲክስ ሻምፒዮና የ5000 ሜትር የወንዶች ተሳትፎ ታሪክ የመጀመሪያውን የወርቅ ሜዳሊያ ያስመዘገበችው እንደ ኢሮፒያኑ አቆጣጠር በ2009 የበርሊኑ የዓለም አትሌቲክስ ሻምፒዮና ላይ ነበር በአትሌት ቀነኒሳ በቀል አማካኝነት ከዛ ባለፈ ግን የብርና የነሐስ ሜዳሊያዎች ቀደም ሲል በተለያዩ አትሌቶች የተመዘገቡ ቢሆንም ከ2011 የዴጉ የዓለም አትሌቲክ ሻምፒዮና ላይ በደጀን ገብረመስቀል መስቀል የነሐስ እንዲሁም ሞስኮና ቤጂንግ ላይ ሀጎስ ገብረ ህይወት የብርና የነሐስ ሜዳሊያዎች የተመዘገቡባቸው የቅርብ ዓመታት ትውስታዎቻችን ናቸው። ለረጅም ዓመታት በርቀቱ የበላይነቱን ተቆጣጥረውት የነበሩት የኬንያውያን አትሌቶች ነበሩ። ካለፉት ሰባት ዓመታት ወዲህ ግን ብሪታንያዊው ሞፋራ የርቀቱ የበላይ ሆኖ ቆይቷል። እንደ ቅዳሜ ምሽቱ ታሪክ ቀያሪው ሙክታር እድሪስ ብቅ እስካለበት ጊዜ ድረስ ሞ ከአስር ጊዜ በላይ ተከታታይ ዓለም አቀፋዊ አሸናፊነት ክብሮችንና አራት ጊዜ የድርብ ድል ባለቤት ከመሆኑ ባሻገር በገዛ አገሩና ደጋፊዎቹ ፊት ከዓለም ሻምፒዮና በአምስት ሺህ ሜትር በትራክ ላይ ውድድር ለመጨረሻ ጊዜ ተሳታፊ በሆነበት ውድድር ላይ የወርቅ ሜዳሊያ በማጥለቅ የማይረሳ ታሪክና ድል በማስመዝገብ ለመደምደም የነበረው ፍላጎት በኢትዮጵያውያኑ አትሌቶች በሰለሞን ባረጋና በዮሚፍ ቀጃልቻ ተከትለውት በነበረው የቡድን ታክቲክ ስራ በሙክታር እድሪስ የመጨረሻውን ብቃት ታግዞ የለንደን ኦሎምፒክ ስታዲየምን የሞላውን የሞፋራ ደጋፊ ጸጥ ያስደረገው ኢትዮጵያውያንንና ኬንያውያንን ያስፈነደቀው ድል አልደፈር ብሎ የነበረው ውጤት በአስደናቂ አጨራረስ ብቃት ኢትዮጵያ የወርቅ ሜዳሊያ ባለቤት እንድትሆን አስችሏታል። ሙክታር እድሪስ የአሸናፊነት ምልክቱም ከሞቦት ወደ ሙክታር ቦትም አሸጋግሮታል። ሙክታር እድሪስ ከውድድሩ በኋላ እንዲህ ነበር ያለው። ምንም እንኳን ዮሚፍና ሰለሞን ሜዳሊያ ውስጥ መግባት ባይችሉም ውድድራቸውን ሞ ፋራንና አሜሪካዊውን ፖል ቻሊሞን ተከትለው አራተኛና አምስተኛ ሆነው ሲያጠናቅቁ ዋናው ኢትዮጵያ የወርቅ ሜዳሊያው ማግኘቷ ከምንም በላይ እንዳስደሰታቸው ሲናገሩም ተደምጧል። የተሻለው ሰው አሸንፏል። በዕለቱ ያለኝን ሁሉ ሰጥቻለሁ በመጨረሻ የቀረኝ ነገር አልነበረም ሲል ከውድድሩ በኋላም ሞፋራ ኢትዮጵያውያን አትሌቶች የተከተሉት የአሯሯጥ ታክቲክ ለሽንፈቱ ምክንያት እንደሆነም ተናግሯል። በተለይም ለኢትዮጵያውያኑ አትሌቶች ኃይሌ ገብረስላሴና ቀነኒሳ በቀለም ያለውን አድናቆት ሲገልጽ ሙክታር እድሪስም በለቱ ያደረገው ፉክክር ከባድ እንደነበረም ተናግሯል። ብዙ ተጠብቆ በነበረው የሴቶች የአምስት ሺህ ሜትር ፍጻሜ የኢትዮጵያዊቷ የአስር ሺህ ሜትር ርቀት የሻምፒዮናው አሸናፊ አልማዝ አያና የወርቅ ሜዳሊያ በቀላሉ ታገኛለች ተብሎ አስቀድሞ ግምት ተሰጧት የነበረ ቢሆንም ከኬንያዊቷ ሄለን ኦባሪ የገጠማት ፉክክር ግን በቀላሉ የምትቋቋመው ሆኖ አልተገኘም። አልማዝ በሪዮ የገጠማት ፈታኝ ትግልም ለንደን ላይም ሳትቋቋመው ቀርታለች። ሄለን የአልማዝን እግር እየተከተለች ከኋላዋ መጣ የወርቅ ሜዳሊያውን በመጨረሻም ወስዳለች። አልማዝ የብር ሜዳሊያ ባለቤት በመሆኗ ደስተኛ መሆኗንም ተናግራለች። ቁረጣ አስቤ ነበር ስልሳ አምስት ስልሳ ዘጠኝ ነው በጣም ንት ተያዘ የሚባለው። እኔ ከወጣ በኋላ ግን ልቆርጣት አልቻልኩም። ትንፋሿን እያዳመጥኩ ነበር፣ የደከማ ትመስላለች፣ ግን ምንም ለመቁረጥ አልቻልኩም። ጭራሽ ሁለት ዙር ሲቀር ልትወጣሰበች እንደምን ተፎካከር ስፒድ ስለምትወጣኝ ተሸነፈች። ለኒዘርላንድ የምትሮጠው ሰይፋን ሀሰን ሶስተኛ በመሆን የነሐስ ተሸላሚ ሆናለች። ጃማይካዊው ማይካዊው ዩሴን ቦልት በ100 ሜትር ርቀት ነሐስ ሜዳሊያ ካገኘ በኋላ ለመጨረሻ ጊዜ በተሳተፈበት የአራት በመቶ የዱላ ቅብብል ድንገት ባጋጠመው የእግር ሕመም ሳቢያ ውድድሩን አቋርጦ ወጥቷል። የቡድኑ አጋሮችም ከውድድር ውጪ ሲሆኑ ከተሟሟቁ በኋላ ዘግይቶ ውድድሩ እንዲከናወን ማድረጉ ዩዜን ቦልት ላይ ለደረሰው ህመም የውድድር አዘጋጆቹን የጃማይካ አትሌቶች ተጠያቂ አድርገዋል። የዓለማችን ፈጣኑ ሰው ትናንትና በለንደን ኦሎምፒክ ስታዲየም ደማቅ አሸኛኘትም ተደርጎለታል። ከ203 ሀገራት የተወጣጡ 2200 አትሌቶች በተካፈሉበት በዘንድሮ የለንደኑ የዓለም አትሌቲክስ ሻምፒዮና ከ19 አትሌቶች በስተቀር ሙሉ የሩሲያ ቡድን ያልተካፈለበት በምግብ ብክለት ሳቢያ ወደ 30 የሚጠጉ አትሌቶችና የቡድን አባላት ለሕመም የተዳረጉበት በተወሰኑ የኢትዮጵያ የአትሌቲክስ ቡድን አባላት ላይ ባረፉበት ሆቴል መጠነኛ የስርቆት ወንጀል የተፈጸመበት ሆኖም ከማለፉ ባሻገር በመስተንግዶና በዝግጅት ረገድ አንዳንድ ቅሬታዎችን ቢያስተናግድም ለንደን ከፍተኛ ቁጥር ያለውን ትኬት የተሸጠበት እና ከፍተኛ ተመልካች የተገኘበት የዓለም ሻምፒዮን በመሆን በዓለም ጊነስ ቡክ ኦፍ ሪከርድስ ላይ ለመስፈር ችሏል። የኢትዮጵያ አትሌቲክስ ቡድንም የልኡካን አባላቱ በነገ ለሊት አዲስ አበባ እንደሚገቡም ይጠበቃል። በለንደኑ የዓለም አትሌቲክስ ሻምፒዮና ላይ የኢትዮጵያ አትሌቲክስ ቡድን ተሳትፎን በተመለከተና በተመዘገበው ውጤትና አጠቃላይ ሂደት ላይ ከኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንትና የአትሌቲክስ ቡድኑ የቡድን መሪ ከቀድሞ አትሌት ገብረ እግዚአብሔር ገብረ ማርያም ጋር አጭር ቆይታ አድርገናል። ውጤቱን እንዴት ታገኘው? ከዝግጅት አንጻር አለ የሚባለውን ሁሉ እንዲሟላ ተደርጓል። አትሌቶቻችን የሚችሉትን ያህል ብዙ ተዘጋጅተዋል። ነገር ግን ያው ትንሽ ያገኘነው ውጤት ለተዘጋጀነው ዝግጅት ይመጥናል ብዬ አላስብም። ዛሬ አልማዝ የተጠቀመችበት ታክቲክ እናንተ ለውድድሩ ካደረጋችሁ ዝግጅት አንጻር ተግባራዊ ማለት ይቻላል? እንግዲህ ሁለት ነገር ነው የተፈጠረው አንደኛው እኛ ያልነው ታክቲክ ምናልባት እንደ ቡድንም ራሷም እንደምታምንበት አንድ ሺ ሰባት መቶ ከአምስት ስድስት ዙር በኋላ ቢወጣ ነበረ ይህንን አይነት ስፒድ ይካሄዳል ተብሎ የታሰበው ነገር። ግን የአልማዝንም ትግስት ለመፈተን የቡድንንም ትግስት ለመፈተን በሚመስል ሁኔታ ውድድሩ ተቀዛቀዘ። ስለዚህ አልማዝ ወዳልተፈለገ ጉልበት ማውጣት ገፋፏት ማለት ነው። ዞሮ ዞሮ ግን ያው ያለውን አቅም ወደ አልማዝ ስለደፋ ሁሉንም ሰው አልማዝ ከፈለገች ትወጣለች፣ ካልሆነ ግን ፊት እንወጣለን የሚሉ ልጆች ነበሩ ና ያንን የወጣችበትን ታክቲክ ትንሽ ከነበረው እንቅስቃሴ ስሜታ ውስጥ እንድትገባ ስላደረጋት እንጂ ትንሽ የወጣችበትን ታክቲክ ለእኔ እንደ አጠቃላይም ስንነጋገር ይሄ እንዳልነበረ ነው ምነግሪሽ ና ይሄም ደግሞ ዋጋ አስከፍሎናል። ስነ ደረጃ በቡድን ስራ ላይ ተሳትፈው ውጤት ከመጣ በኋላ ግን የቡድኑ ስራ ላይ የተሳተፉ አትሌቶች ከአንድ ቀን ከሁለት ቀን ምስጋና በኋላ የሚረሱበት ሁኔታ አለ። ፌዴሬሽኑ በዚህ ረገድ ምንድን ነው የሚያስበው? ይህን ልምድ አልነበረም በኢትዮጵያ አትሌቲክስ ፌዴሬሽን ታሪክ እኛ ምሯዋጮች እያለን መከበር አለባቸው፣ እውቅና መሰጥ አለባቸው፣ መሸለም አለባቸው የሚል አስተሳሰብ አለን። ስለዚህ የአንድ ቀን የሁለት ቀን መዝሙር አይሆንም ብዬ አስባለሁ። ባለፉት ሁለትና ሶስት ውድድሮቻችን ድልዶቻችን አድርገነዋል። አፍሪካ ሻምፒዮና ቡድን ስራ ያሰሩ ሰዎች በተለይ ሽልማት ሸልመናል። በዚሁ የዓለም አትሌቲክስ ሻምፒዮና አዲስ ከነበሩት ነገሮች መካከል ከሪዮ ኦሎምፒክ በኋላ በዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር የሰላሳ አራት ዓመት ታሪክ ውስጥ ለመጀመሪያ ጊዜ የስደተኞች ቡድን የተሳተፈ መሆኑ ነበር። በተለያዩ ምክንያቶች ከሀገራቸው የተሰደዱ የኢትዮጵያ፣ የደቡብ ሱዳንና የሶማሌ ስደተኞች ኬንያ በሚገኘው በቀድሞዋ የኬንያ ታዋቂ ሯጭ ቴግላ ላሮፔ የሰላም ፋውንዴሽን እና በዩኤንኤችሲአር የስልጠናና የመጠለያ ድጋፍ ተደርጎላቸው በለንደኑ የዓለም አትሌቲክስ ሻምፒዮና ላይ በ800 ሜትር፣ በ1500 ሜትር ና በ5000 ሜትር አምስት አትሌቶች ተካፋይ ለመሆን በቅተዋል። ስፖርት ለሰላም ከሚለው መርህ አንጻር የስደተኞች ቡድን በእንዲመሰሉ ትልቅ ዓለም አቀፋዊ መድረክ ላይ መሳተፍ መቻሉ ምን የሚያስተላልፈው መልእክት ይኖር ይሆን ስል ከቡድኑ አባል አላት መካከል የ1500 ሜትር ርቀት ተሳታፊ የነበረችው የደቡብ ሱዳኗ ስደተኛ አትሌት አንጀሊና ናዲ እንዲሁም የቡድኑ አሰልጣኝ ጁሃን አንዛራ ተከታዩን ምላሽ ሰጥተውኛል። እኔ ይሄን እድል በማግኘቴ በጣም ደስተኛ ነኝ። ምክንያቱም ከስደተኝነት በላይም ያለኝን ችሎታ ለማሳየት ይረዳኛል። የምሮጠው በተለያዩ ምክንያቶች ከሀገራቸው ለተፈናቀሉ በሚሊዮን ለሚቆጠሩ ስደተኞች ስም ነው። አሁን ሰዓቱ ዓለም ስለ ስደተኞች የሚያውቅበትም ጊዜ ነው። ዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር እዚህ መጠን እንድንወዳደር ይህን መሰሉ እድል ስለሰጠን በጣም ነው የምናመሰግነው። እንደ ስደተኛ ቡድን መወዳደር ለምን ለሚለው እነዚህ ሰዎች የሰላም አምባሳደሮች ናቸው። ስደተኞች ለዓለም የሚነግሩት ስደተኞችም እንደ ሌሎች ሰዎች ናቸው። እየሮጥን ያንን መልእክት ለማስተላለፍ ነው። በ2018 የአፍሪካ አገራት ቻምፒዮና ለመሳተፍ የማጣሪያ ውድድሩን እያከናወነ የሚገኘው የኢትዮጵያ ብሔራዊ ቡድን ትላንት ሐዋሳ ላይ ከሱዳን አቻው ጋር ተጫውቶ አንድ ላንድ በሆነ አቻ ውጤት ተለያይቷል። የሱዳን ብሔራዊ ቡድን ከረፍት መልስ ኃይሉን አጠናክሮ በተጫወተበት ጨዋታ ላይ በሰባ አምስተኛው ደቂቃ ላይ ግብ በማስገባት ቀዳሚነቱን ወስደዋል። የኢትዮጵያ ብሔራዊ ቡድንም አቻ የምታደርገውን ግብ በአብዱረማን ሙባረክ አስቆጥሯል። የፊታችን አርብ የመልሱ ጨዋታ ሱዳን ላይ እንደሚያደርግም ታውቋል።